አዲሱ የሶማሊያ ፕሬዚዳንት መሐመድ አብዱላሂ መሐመድ ወይም መሐመድ አብዱላሂ ፎርማጆ ትናንት ጎረቤት ኬንያን እንደ መንግስት መሪ ሆነው ሲጎበኟት፣ ይሄ መጀመሪያቸው ነው። ከፍተኛ ባለስልጣናትን አስከትለው ወደ ናይሮቢ ተጓዙት የሶማሊያ ስደተኞችን ጉዳይ ዋነኛ አጀንዳው አድርጎ ነገ ቅዳሜ በሚነጋገረው የምስራቅ አፍሪቃ ሀገራት የልማት በይነ መንግስታት ማለትም ኢጋድ ጉባኤ ላይ ለመገኘት ነው። የመረጃ ምንጮች አስቀድመው እንደጠቆሙት ፕሬዝደንት መሐመድ የኢጋድ ስብሰባ ከመካሄዱ ሁለት ቀናት ቀድመው ናይሮቢ የገቡት ከኬንያው አቻቸው ፕሬዝዳንት ኡሁሩ ኬንያታ ጋር በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ለመነጋገር ነው። ዘገባዎች እንደሚሉት የሁለቱ ሀገራት መሪዎች ውይይት የሚያተኩረው በጎርጎሮሳዊ 2015 ዓ ም ናይሮቢ ላይ ሶማሊያና ኬንያ እንዲተባበሩባቸው በተስማሙባቸው ጉዳዮች ላይ ይሆናል። ናይሮቢ የሚገኘው ዘጋቢያችን ፍቅረ ማርያም መኮንን መነጋገሪያ ይሆናሉ የተባሉትን ነጥቦች እንዲህ ይዘረዝራል። እንግዲህ ቀደም ሲል በሁለቱ ሀገሮች የጋራ ጸጥታ ኮሚሽን አማካኝነት በሁለት ሺ አስራ አምስት አመተ ምት ለጸጥታ፣ በንግድ፣ በትምህርት፣ በግብርና፣ በአቬሽን እና በኢንቨስትመንት እንዲሁም በኢሚግሬሽን አንዳንድ የጋራ ስምምነቶች ደርሰው ነበር። እነሱ የጋራ ስምምነቶች ምን ደረጃ ላይ ደርሰዋል፣ እንዴት ማስቀጠል ይችላል በሚለው ላይ ሰፊ ውይይት እንደሚያደርጉ ነው የሚጠበቀው። ኬንያ ሶማሊያ ውስጥ የሚንቀሳቀሰውን ጽንፈኛ እስላማዊ ታጣቂ ቡድን አሸባብን ለመዋጋት ጦሯን ካዘመተች ወዲህ ዋና ከተማ ናይሮቢን ጨምሮ በተለያዩ የሀገሪቱ ክፍሎች ተደጋጋሚ ጥቃቶች ደርሰውባታል። ሶማሊያ የሚገኘው ሰራዊቷም ከአንዴም ሁለቴ የአሸባብ ጥቃት ኢላማ ሆኗል። በዚህ ምክንያትም የሀገሪቱ ምክር ቤት መንግስት ወታደሮቹን ከሶማሊያ እንዲያወጣ እየጠየቀ ነው። የሶማሊያው ፕሬዚደንት በዚህ ጉብኝታቸው ወቅት ከኬንያ ባለስልጣናት ጋር በሚያደርጉት ውይይት የሁለቱ ሀገራት የጸጥታ ጉዳይ ትብብር ተጠናክሮ ይቀጥላል የሚል ግምት እየተሰነዘረ መሆኑን ፍቅረ ማርያም ጠቅሷል። ጦር ሰራዊታችን ከሶማሊያ መውጣት አለበት የሚል ግፊቶች በኬንያ ፓርላመንት ውስጥ ሰማሉ። ምናልባት የሶማሊያው ፕሬዚደንት ኬንያ ጦር በሶማሊያ ሊቆይ የሚችልበትን እድል እንዲፈጥሩ ፕሬዚደንቱ ያሳምናሉ ተብሎ ይጠበቃል። ፕሬዚደንት ኡሁሩ ኬንያታም ያው በሚቀጥለው ነሐሴ ምርጫ ስላለባቸው ጦር ሲባል ነው። ምናልባት ሚሂደው በቀቡብ አምስት ቀናት በፊት ሞራሉን ለማጠናከር እገዛ ያደረጉት ጦራቸው ዛ እንዲቆይ ፍላጎት ያላቸው መሆኑ የሚያሳይ ነው እና ትብብራቸው በጸጥታ ረገድ ሁለቱ ሀገሮች ተጠናክሮ ይቀጥላል የሚል ግምት አለ። አዲሱ የሶማሊያ ፕሬዚደንት ቃለ መሐላ በፈጸሙበት ወቅት በስፍራው የተገኙት የኬንያው ፕሬዚደንት ሀገራቸው የሶማሊያን ሰላም ለማስጠበቅ በአቋሟ እንደምትጸና ቃል ገብተዋል። ቅዳሜ እለት የሚካሄደው የኢጋድ ስብሰባ ዋናው ትኩረት የሶማሊያ ስደተኞች ጉዳይ እንደሚሆን ነው የተገለጸው። ኬንያ አብዛኞቹ ከሶማሊያ የመጡ ተሰዳጆች የተጠለሉበትን ትልቁን የስደተኞች መጠለያ ዳዳብን እንደምትዘጋ በተደጋጋሚ ስታሳስብ ቆይታለች። የሶማሊያው ፕሬዝደንት ከኬንያ ባለስልጣናት ጋር በዚሁ ጉዳይ ላይ የሚያደርጉት ውይይቱም ሆነ ኬንያ ከተባበሩ መንግስታት ድርጅት ኃላፊዎች ጋር ያካሄደችው ንግግር መጠለያው ሳይዘጋ እንዲቆይ አስተዋጽኦ ሊያደርግ እንደሚችል ፍቅረ ማርያም መኮንን ያለውን ግምት ገልጿል። የሁለቱ ሀገሮች ሰባ ብቻ ሳይሆን የኢጋድ መሪዎች ጉባኤ ዋነኛ ትኩረቱ የሶማሊያ ስደተኞች ዕጣ ፈንታቸው ምን ይሆናል የሚለውን በጋራ ለመምከር ነው እና በአጠቃላይ ያለው በመገናኛ ብዙሃን ረገድ በባለሙያዎች የተባረቀው ያው ኬንያ ቀደም ሲል የወሰነችውን ውሳኔዋን በተባበሩት መንግስታት ድርጅት ምክክር አድርገዋል። ፕሬዚደንቱ ከተባበሩት መንግስታት ዋና ጸሐፊ ጋር እና የሚዘጋበት እድል ህጋዊና የገንዘብ ጉዳዮች ምቹ ስላልሆኑ ሊራዘም የሚችልበት እድል እንዳለ ነው የሚገለጸው። ሶማሊያ ውስጥ በጦርነትና ድርቅ ምክንያት አንድ ነጥብ አንድ ሚሊዮን የሚሆኑ ሰዎች ከቤት ንብረታቸው እንደተፈናቀሉ ሲገመት ዘጠኝ መቶ ሺህ የሚሆኑ ደግሞ በዳዳብ የስደተኞች መጠለያ ውስጥ እንደሚገኙ ዘገባዎች ያመለክታሉ።